ጥያቄ ባነሱ የእስልምና እምነት ተከታዮች የሚካሄደው እንቅስቃሴ የሃይማኖት ነጻነት ከማስከበር ጋር ግንኙነት የለውም ሲሉ የኢትዮጵያው ጠቅላይ ሚኒስትር ተናገሩ። አክራሪነት ባሉት በዚህ እንቅስቃሴ ላይ መንግስታቸው የማያዳግም እርምጃ መውሰዱን እንደሚቀጥልም በድጋሚ አሳስበዋል። እንቅስቃሴውን ይደግፋሉ ያሏቸውን ተቃዋሚዎችም በድጋሚ አስጠንቀዋል። በየክልሉ ሲካሄዱ የቆዩ ጉባኤዎች ቀጣይ የሆነው የሰላም እሴቶች ማጎልበቻ የተባለው ጉባኤ የተዘጋጀው በኢትዮጵያ የሃይማኖት ተቋማት ጉባኤና በፌዴራል ጉዳዮች ሚኒስቴር መሆኑ ታውቋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኮልናል። ዛሬ በአፍሪካ ህብረት አዳራሽ የተከፈተው አገር አቀፍ የሰላም እሴት ማጎልበቻ ጉባኤ ከፍተኛ የመንግስት ባለስልጣናት፣ የሃይማኖት መሪዎችና የሌሎችም የህብረተሰብ ክፍሎች ተወካዮች የተገኙበት ነው። በተለይ በሃይማኖት መቻቻል ላይ የተተኮረበትን ጉባኤ የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወቅታዊ ሁኔታ ላይም የመንግስታቸውን አቋም አንጸባርቀዋል። ከተወሰነ ጊዜ ወዲህ ማቆጥቆጥ የጀመረው የአክራሪ ኃይሎች እንቅስቃሴ ለአብሮነታችንና ለሰላማችን እንቅፋት ነው ሲሉ ጥያቄ ባነሱ የስልምና እምነት ተከታዮች የሚካሄደውን እንቅስቃሴ ጠቅሰዋል። ይህ እንቅስቃሴም የሃይማኖትን ነጻነት ከማስከበር ጋር ምንም ግንኙነት የለውም ነው ያሉት። በመሰረቱ በሃይማኖት ሽፋን የሚቀነቀነው አክራሪነት የሃይማኖት ነጻነትን ከማስከበር ጋር ምንም ግንኙነት የሌለው የጥፋት ተልእኮ ነው። የአክራሪነት ዋነኛ ግብ በሃይማኖት ስምና ሽፋን የአንድን ቡድን ፍላጎት በግድ በሌላው ላይ ለመጫን ወደ ሽብርተኝነት መወጣጫ መሰላል ሆኖ ማገልገልና ግጭትና እልቂትን በመደገስ የተወሰኑ ወገኖችን የጥገኛ ጥቅም ፍላጎት ማሳካት ነው። መንግስታቸው የማያዳግም እርምጃ መውሰዱን እንደሚቀጥልም ጠቅላይ ሚኒስትሩ በንግግራቸው አስታውቀዋል። መንግስታችን የህዝብን ሰላምና ደህንነት የማስከበር ኃላፊነትን በአግባቡ የመወጣት ያለበት በመሆኑ አክራሪነትን ጨምሮ በማንኛውም መንገድ ህገ መንግስቱን የሚጻረርና አገርና ህዝብን የሚጎዳ የብጥብጥና የሽብር ተግባሮችን ለማካሄድ በሚሞክሩ ቡድኖች ላይ ህጉ በሚፈቅደው አግባብ የማያዳግም እርምጃ የመውሰድ ተግባሩን አጠናክሮ ይቀጥላል። በዚህም አጋጣሚ የአክራሪነት አስተሳሰብ አራማጆች የመረጡት የአመፅ መንገድ ያሰቡትን የፖለቲካ ትርፍ እንደማያስገኝላቸውና እንደማያዋጣቸው ተገንዝበው ከድርጊታቸው እንዲታቀቡ ዛሬም በድጋሚ ላሳስብ ወዳለሁ። የኢትዮጵያ ተቃዋሚዎች መንግስት ጥያቄ በአነሱ የእስልምና እምነት ተከታዮች ላይ ወሰደ ያሉትን የኃይል እርምጃ ሲያወግዙ ቆይተዋል። ችግሩ በሰላማዊ መንገድ እንዲፈታም የሚመለከታቸውን ሁሉ ያሳተፈ ጉባኤ እንዲካሄድ ጥሪ አቅርበዋል። እናም መንግስትና ተቃዋሚዎች በጉዳዩ ላይ የተለያየ አቋም ይዘው ዘልቀዋል። በዛሬው ጉባኤም ተቃዋሚዎቹ አልተጋበዙም። ጸረ ሰላም እንቅስቃሴውን እየደገፉ ነው በማለት የተቃዋሚዎቹን አቋም የተቹት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ማስጠንቀቂያ ሰንዝረዋል። አገር ማተራምስን አላማው ያደረገው የአክራሪና የጽንፈኛ ኃይሎች የጥፋት ድርጊት የፖለቲካ ትርፍ ማግኛ መልካም አጋጣሚ ይሆነናል በማለት ይህንን ጸረ ሰላም እንቅስቃሴ በተለያዩ መንገዶች በመደገፍና በማበረታታት ላይ የሚገኙ አንዳንድ የሀገራችን የተቃዋሚ ፓርቲዎችም ይህን የተሳሳተና አስተዛዛቢ ያካሄዳቸውን ፈጥኖ ማረም እንዳለባቸው በድጋሚ አበክሬ ያስገነዝባለሁ። የመንግስት ዋናው ተልዕኮና ኃላፊነት ህገ መንግስቱን ማክበርና ማስከበር በመሆኑ ከዚህም ወይም ከዚያ እምነት መስመር ጋር የሚወግንበትና ጣልቃ የሚገባበት ምንም ምክንያት የለውም። ይልቁንም በሃይማኖት ሽፋን ህገ መንግስትን ተጻረው የቆመ ህገ ወጥነትን በጽኑ የሚታገልና ከህዝቡ ጋር በመሆን የሚያመክነው ይሆናል። የዛሬው ጉባኤ የተለያዩ ሃይማኖቶችን ያቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ ከፌዴራል ጉዳዮች ሚኒስቴር ጋር በመተባበር ያዘጋጀው ነው። እናም ከተናጋሪዎቹ መካከል የሃይማኖት መሪዎችም ነበሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኪያር መሐመድ አማን በተጻራሪ አቅጣጫ የሚንቀሳቀሱ ላሏቸው ወገኖች ጥሪ አቅርበዋል። የሀገራችን ሰላም ብልጽግናና ብዙህነት የማይቀበሉ ወገኖች ቢኖሩ ወይም በጋራ እሴቶቻችን ተጻራሪ የሚንቀሳቀሱ ኃይሎች ቢኖሩ እነዚህን ወገኖች ወደ መልካሙ፣ ወደሚበጀውና ፈጣሪ ወደሚወደው፣ አላህ ወደሚያወድሰው እንድመለሱ መንፈሳዊ ጥሪያችንን እናቀርባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም አሁን ያለው ሁኔታ የእምነት ነጻነት የተረጋገጠበት መሆኑን ተናግረዋል። አሁን ያለውን ሁኔታ ጠቅለል ባለ መልኩ ስንመለከት ማንኛውም ሰው የፈለገውን እምነት የመከተል መብቱ ተከብሮለት በነጻነት እንዲንቀሳቀስ በኤፍድሪ ሕገ መንግሥት በተላለፈው ድንጋጌ መሰረት ሰዎች መሰረታዊ ፍላጎታቸውን በማሟላት ላይ ይገኛሉ። ዛሬ በኢትዮጵያ እየተንቀሳቀሱ የሚታዩት የተለያዩ እምነቶች አሰባስቦና አስተባብሮ ስራውን በማከናወን ላይ የሚገኘው የኢትዮጵያ የሃይማኖት ተቋማት ጉባኤም የተቋቋመበትን ዓላማ ማፋጠን የጀመረው ከዚህ ግንዛቤ በመነሳት ነው። በጉባኤው ላይ የተለያዩ ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ